የአሜሪካ ድምጽ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ ሚያዝያ 15 2015 ዓ ም ዝግጅታችን ጀመረ።

በቅርብ ዓመታት ወዲህ የአውሮፓ አገራት እየተከተሉት ያሉት ታዳጊ አገራትን በመርዳት ፍልሰትና ስደትን የማስቀረት እቅድ ተግባራዊነቱ ምን ያክል ነው? ይሄ የገንዘብ እርዳታ በቀጥታ ስላለው የአፍሪካ መንግስታት በደስታ ነው የሚቀበሉት። ችግሩ ምንድን ነው? የአፍሪካ መንግስታት የሚሰበስቡትን ገንዘብ አይደለም በስደተኞቹና በፍልሰተኞቹ ላይ ቀርቶ ለገዛ ታክስ ፔየራቸው ኢኮኖሚ እንኳን የሚያውሉት አይመስልም።

የሰማችኋቸው ዩናይትድ ስቴትስ በሚገኘው አዮና ዩኒቨርሲቲ የሶሲዮሎጂ መምህርና የፖለቲካ ተንታኝ የሆኑትን ዶክተር ደረሰ ጌታቸውን ነው። ኢትዮጵያን ጨምሮ ከተለያዩ የአፍሪካ ሀገራት ወደ አውሮፓ የሚደረጉ ስደቶችና እያስከተሉት ያሉትን ቀውሶች አስመልክቶ አነጋግረናቸዋል።

አስራአምስት አስራ ሰባት ሀያ ሀያ አንድ የሚሆኑ ልጆች አሉ፣ ጎበዞች ማለት እየተዘጋጁት ያሉት ሳይን ኮንትራክት የሚሆኑ። ከዛ በኋላ ህጻናቶች አሉ፣ ከአራት እስከ አምስት። አሁን ደግሞ የሰማችሁት በዩናይትድ ስቴትስ የእግር ኳስ ማሰልጠኛ ተቋም መስራችና ባለቤት የሆነውን ቴዲ ቪከርስን ነው። ቴዲ በማደጎ ወደ አሜሪካ ከመጣ በኋላ በእግር ኳሱ የስፖርት ዘርፍ እያደረጋቸው ስላሉት እንቅስቃሴዎች ሊነግረን አብረን ያመሻል። ሰላም።

ጤና ይስጥልኝ፣ ክቡራትና ክቡራን አድማጮች የዕለተ እሑድ ሚያዝያ 15 2015 ዓ.ም የመስታወት ዝግጅታችን እነሆ ጀምሯል። ከምሽቱ ዝግጅት ጋር አብረናቸው የምናመሸው እኔ ስመኝሽ የቆየና ደረጀ ደስታንን። በምሽቱ መሰናዷችን የተለያዩ ማህበራዊና ኢኮኖሚያዊ ጉዳዮችን እያነሳን እንዳስሳለን። ዘና የሚያደርጓችሁን ሙዚቃዎችም አሰናድተናል። ከዛ በፊት ግን የሰዓቱን ዋና ዋና የዓለም ዜና እናስቀድም።

se não chegar raptamos o Menino.

የዩናይትድ ስቴትስ ልዩ የጦር ተልእኮ ኃይሎች የአሜሪካ ዲፕሎማቶችንና ቤተሰቦቻቸውን ካርቱም ከሚገኘው የአሜሪካ ኤምባሲ እሁድ ማለዳ በተሳካ ሁኔታ ማስወጣታቸውን ተገለጸ። የማስወጣት ተልእኮው ከአንድ ሰዓት ያነሰ ጊዜ እንደወሰደ ባለስልጣናት ተናግረዋል። በተመሳሳይ ፈረንሳይ ዲፕሎማሲያዊ ሰራተኞቿን ከካርቱም እንደምታስወጣ በዛሬው ዕለት አስታውቃለች። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ኃላፊ አንቶኒ ብሊንከን ቅዳሜ ማለዳ በሰጡት መግለጫ የካርቱም ኤምባሲ ስራዎች ለጊዜው እንደተቋረጡ ይፋ አድርገዋል።

ብሊንከን ኤምባሲውን በጊዜያዊነት እንዲዘጋ ያዘዙት በሱዳን ጦር ኃይሎችና በፈጣን ደጋፊ ኃይሎች መካከል የተፈጠረው ግጭት የቀሰቀሰውን አደገኛና እየተስፋፋ የመጣ ስጋት በመመልከት እንደሆነ በመግለጫቸው አስታውቀዋል።

ፕሬዚደንት ጆ ባይደን በበኩላቸው ቅዳሜ አመሻሹን በሰጡት መግለጫ አሜሪካውያን ዲፕሎማቶችና ቤተሰቦቻቸውን የማስወጣቱ ሂደት መጠናቀቁን አብስረው ተልእኮውን የፈጸሙትን የአሜሪካ ወታደሮችን አመስግነዋል። የኤምባሲያችን ሰራተኞች ተግባራቸውን በድፍረትና በሙያዊ ብቃት በመወጣት አሜሪካ ከሱዳን ሕዝብ ጋር ያላትን የወዳጅነትና ግንኙነት ባሳየው ያልተለመደው ቁርጠኝነታቸው ኩራት ተሰምቶኛል ሲሉ ባይደን ተናግረዋል።

ባይደን ለተልእኮ መሳካት ወሳኝ ሚና እንደተጫወቱ ለጠቀሰዋቸው ለጅቡቲ፣ ኢትዮጵያና ሳውዲ አረቢያም ምስጋናቸውን አቅርበዋል።

ወደ ሰባ የሚጠጉ አሜሪካውያን ሱዳን ውስጥ ከሚገኘው ኤምባሲ ወደ ኢትዮጵያ በአውሮፕላን መወሰዳቸውን ባለስልጣናቱ ተናግረዋል። በእንቅስቃሴ ወቅት በኤምባሲ ውስጥ የነበሩት የሌሎች ኤምባሲዎች ዲፕሎማሲያዊ ባልደረቦችም በአየር የማጓጓዙ ሂደት ውስጥ መካተታቸውን አንድ ባለስልጣን ተናግረዋል። ባይደን ትዛዙን የሰጡት ጦርነቱ እንደማይበርድ ቅዳሜ ከብሔራዊ ደህንነት አማካሪዎች የግምገማ መረጃ ካገኙ በኋላ እንደሆነ ተነግረዋል።

ሩሲያ በዩክሬን ወረራ ላይ ለመዋጋት የሚችሉ ዘማቾችን ለመመልመል እየጣረች ነው ሲል የብሪታንያ የመከላከያ ሚኒስቴር ዛሬ እሁድ በትዊተር ላይ ባጋራው የመረጃ ማስገንዘቢያ ላይ አስታውቀዋል። ለአዲሱ ዘመቻ በግዙፍ ሰሌዳዎች፣ በቴሌቪዥን እና በማህበራዊ ድረገጽ ላይ የወጡ ማስታወቂያዎች ለሩሲያ ጦር ሰራዊት አባልነት መመዝገብ የሚያስገኘውን የገንዘብ ሽልማት ቢያሳዩም

ሩሲያ አራት መቶ ሺህ ዘማቾችን ለመመልመል የያዘችው እቅድ የመሳካቱ ነገር አጠራጣሪ ነው ሲል የብሪታንያ የመከላከያ ሚኒስቴር ገልጸዋል። ዩክሬን የሩሲያ ጥቃትን በሚደግፉ ወይንም ተያያዥ መዋለ ነዋዮችን የሚያፈሱ ግለሰቦች ወይንም ህጋዊ አካላት ላይ አዲስ ማዕቀብ እንደምትጥል አስታውቃለች። የዩክሬን ፕሬዚደንት ቮሎዲሚር ዜሌንስኪ ቅዳሜ ምሽት በተላለፈ የቪዲዮ ንግግራቸው ይፋ እንዳደረጉት ኪየቭ ለሩሲያ ጦር መሳሪያና ወታደራዊ አካላትን የሚያመርቱ

322 ኩባንያዎች ላይ ማዕቀብ ጥላለች። በሩሲያ ላይ የተጣለውን ማዕቀብ ለማለፍ የሚረዱ ግለሰቦችና ህጋዊ አካላት ላይ ተጨማሪ ማዕቀቦች ተጥለዋል ብለዋል። አክለውም እርምጃው ሩሲያ ከማዕቀብ ማምለጥ የምትችልበትን ማንኛውንም እድል ማስወገድ ዓላማ እንዳለው ተናግረዋል። ዘለንስኪ በሩሲያ ላይ የሚጣለው ኢኮኖሚያዊ ማዕቀብ ይበልጡኑ ጠንካራ በሆነ ቁጥር ወረራውን በፍጥነት ለማስቆም እንደሚያስችል ተናግረዋል።

የሶማሊያ ወታደራዊ ኃይል ቅዳሜ ዕለት ወጣ ባለው የሀገሪቱ ክፍል በሰላማዊ አክራሪ ተዋጊዎች የተሰነዘረን ጥቃት በመመከት ቢያንስ አስራ ስምንት የአልሸባብ ታጣቂዎችን መግደሉን አንድ የከፍተኛ ጦር ኃይሉ ባለስልጣን ገልጸዋል። በማሳጋዋይ ከተማ አቅራቢያ በተካሄደው ጦርነት ቢያንስ ሶስት የጎሳ ሽማግሌዎች ተብሎ የተገለጹ ሰላማዊ ሰዎች መሞታቸውን ጄኔራል መሐመድ አህመድ ታራዴሾ የተባሉ ባለስልጣን በስልክ ተናግረዋል። ማሳጋዋይ በማዕከላዊ ጋልዱድ የሚገኘው የጦር ሰፈር የሚገኝበት ስፍራ ነው።

ዩሱፍ ሼክ የተባሉ የአካባቢው ነዋሪ ለአሶሽትድ ፕሬስ እንደተናገሩት በጥቃቱ ወቅት ታጣቂዎች የጦር ሰፈሩን ከወረሩ በኋላ የጦር መሳሪያዎችን ገፈዋል፣ ወታደራዊ ተሽከርካሪዎችንም አቃጥለዋል። በማለዳው የአልሸባብ ተዋጊዎች ወታደራዊ ሰፈሩን ጨምሮ ከተማውን ሙሉ በሙሉ በመቆጣጠራቸው የመንግስት ወታደሮች ከከተማው ለቀው እንዲወጡ አድርጎ ነበር ብለዋል። ዩሱፍ ሼክ ሼክ እንዳሉት በጥቃቱ በርካታ ሰዎች ሞተዋል። የገቡበት ያልታወቁ ሰዎችም አሉ።

ከአልቃይዳ ጋር ግንኙነት ያለው አልሸባብ በመዲናይቱ ሞቃዲሾ የሚገኘው የሶማሊያ ፌዴራል መንግስትን ይቃውማል። ቡድኑ በሀገሪቱ ጠረፍና ገጠራማ አካባቢዎች የነበሩ ይዘታዎችን በቅርቡ ወራት በመንግስት ታጣቂዎች ከተነጠቀ ወዲህ በወታደራዊ መንደሮች ላይ ጥቃቱን አጠናክሮ ቀጥሏል።

የአልሸባብ አባላት በአፍሪካ ቀንዶ ሀገር እስላማዊ መንግሥት ለመፍጠር ለዓመታት ሲታገሉ ቆይተዋል። የአፍሪካ ሕብረት ሰላም አስከባሪ ኃይሎችና አልፎ አልፎ የዩናይትድ ስቴትስ የአየር ጥቃቶች በአልሸባብ ኢላማዎች ላይ በማድረስ ታጣቂዎችን ለመግታት ጥረዋል። ሶማሊያ በአስርት ዓመታት ውስጥ ከታየው ሁሉ የከፋ ነው የተባለውን ድርቅ በመጋፈጥ ላይ ትገኛለች። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉቴሬጅ በዚህ ወር መጀመሪያ ላይ በሀገሪቱ ጉብኝት ባደረጉበት ወቅት ትልቅ ዓለም አቀፍ ድጋፍን ተማጽነዋል።

በስተ መጨረሻም በአትሌቲክሱ ዘርፍ ትልቅ ስም ከተሰጣቸው የማራቶን ሩጫ ውድድሮች መካከል አንዱ የሆነው የለንደን ማራቶን በዛሬው ዕለት ተደርገዋል። በወንዶች ኬንያውያኑ ካልቪን ኬፕቶም እና ጂኦፍሬ ከሞሮር አንደኛና ሁለተኛ ደረጃን ይዘው በማጠናቀቅ ድል ሲያደርጉ ኢትዮጵያዊ ታምራት ሞላ የሦስተኛ ደረጃን በመያዝ ከዘንድሮው ባለድሎች መካከል አንዱ ሆኗል። ካልቪን ኬፕቶም ውድድሩን ለማጠናቀቅ የወሰደበት ጊዜ

ሁለት ሰዓት ከ01 ደቂቃ ከ25 ሰከንድ ነው። በሴቶች ኔዘርላንድስን የወከለችው ትውልደ ኢትዮጵያዊት ሲፋን ሐሰን ውድድሩን በሁለት ሰዓት ከ18 ደቂቃ ከ33 ሰከንድ በማጠናቀቅ ባለድል ስትሆን አለሚቱም መገርቱ በአራት ሰከንዶች ዘግይታ ሁለተኛ ደረጃን ይዛለች። ኬንያዊቷ ፕሬስ ጂፕቺሪር የሦስተኛ ደረጃን ይዛለች። አሸናፊዎች ዳጎስ ያለ የገንዘብ ሽልማት ይደረግላቸዋል። አድማጮች ለምሽቱ ያዝናቸው አጫጭር ዜናዎች እነዚህ ነበሩ ከቀሪ የእሁድ ምሽት ዝግጅቶች ጋር

አብራችሁ ቆዩ። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ እሁድ ሚያዝያ 15 2015 ዓ.ም የመስታወት ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት።

ዳሬ የበዓል ሰሞን ላይ ነን ያለ ነው። ባለፈው ሳምንት የክርስትና እምነት ተከታዮች ያከበሩት የትንሳኤ በዓል ወይም ደግሞ ፋሲካ ነበር። አርብ ዕለት ደግሞ የእስልምና እምነት ተከታዮች የቅዱሱን ወር ረመዳንን ጾም አጠናቀው አንድ መቶ አርባ አራተኛውን የኢድ አልፈጥር በዓል አክብረዋል። ከዚያ በተጨማሪ ደግሞ ዛሬ ለክርስትና እምነት ተከታዮች ዳግመ ትንሳኤ በዓል ነው።

እንደዚህም ክርስቲያኑ፣ ሙዝሊሙም አብሮ ጾም በዓላትን ሲያከብር ደስ የሚል መንፈስ አለው። ሊሊ በጣም ደሬ። በዓላት ሁሌም አብረት ይዘውት የሚመጡት የመልካም ምኞት መግለጫዎች፣ ከቤተሰብ ጋር የሚያልፉ ጊዜያት፣ ምግቡ፣ መጠጡ ሁሉ

የራሱ ውበት አለው። እንደዚህ የሙስሊሙም የክርስቲያኑም በዓል አብሮ ሲመጣ ደግሞ የበለጠ ደስታውን ሙሉ ያደርገዋል። ስለዚህ ለክርስትናም ለእስልምናም እምነት ተከታዮች እንኳን አደረሳችሁ እያለን አንድ ሞቅ ያለ ሙዚቃ በጋራ እንጋብዛቸው። ጥሩ ብለሻል ሊሊ። አዎ፣ የበላነው ዶሮና ስጋም እንዲፈጭ በዚያውም ከመቀመጫችን ብድግ አድርጎ እንዲያንቀሳቅሰን፣ አምሳል ምትኬ አውደ አመት መጣልን እንደሰት በሚለው ዘፈን ዝግጅታችንን እንጀምር።

ይልቅ እስክስታውን የጠገብሽ አትመስም፣ ግን ግድ የለሽም። በኋላ ላይ ደግሞ እንመለስበታለን። እሺ ካልክ እንግዲህ ቀዳሚ ወደሚሆነው ዝግጅታችን ነው የምናልፈው፣ የአውሮፓ ሀገራትና ፍልሰት

የተለያዩ የዓለም ክፍሎች ወደ አውሮፓ ሀገራት የሚደረግ ፍልሰት ለአውሮፓ ሀገራት አሳሳቢ መሆን ከጀመረ ሰነባብቷል። እንዲያውም አንድ የአውሮፓ ሕብረት ጥናት ከግማሽ ሚሊዮን ሰዎች በላይ በየዓመቱ በህገ ወጥ መንገድ ወደ አውሮፓ እንደሚገቡ ያመለክታል። አዎ፣ ይሄ ያሳሰባቸው የአውሮፓ ሀገራትም ፍልሰትን ለማስቀረት ትኩረታቸውን ስደትን ከምንጩ ማድረቅ የሚቻልበት መንገድ ላይ እያተኮሩ ነው። በቅርቡም ከዚህ ጋር በተያያዘ ኢትዮጵያን የጎበኙት የጣሊያን

ጠቅላይ ሚኒስትር ጆርጃ ሜሎኒ ከጉብኝታቸው ቀዳሚ ተልዕኮ መካከል ዋነኛው የፍልሰተኞች ጉዳይ መሆኑን ጠቅሰው በጉብኝታቸው የተሳካ ውጤት መደሰታቸውን አስታውቀዋል። እኚህ የቀኝ አክራሪ ብሔርተኞች የፖለቲካ ፓርቲ መሪ የሆኑትና በቅርቡ ስልጣን የጨበጡት ሜሎኒ የህገወጥ ስደት መንስኤዎችን ለመከላከል ቆርጠው የተነሱ መሆናቸውን በምርጫ ቅስቀሳቸው ወቅት ተናግረዋል።

እንግዲህ እነሱ ይህን ይበሉ እንጂ በዩናይትድ ስቴትስ ኒውዮርክ ግዛት ወጣ ብሎ በሚገኘው የአዩና ዩኒቨርሲቲ የሶሲዮሎጂ መምህርና የፖለቲካ ተንታኝ እንደሆኑት ዶክተር ደረሰ ጌታቸው ያሉ ምሁራን ግን አውሮፓውያኑ በችግር ላይ ያሉ እንደ ኢትዮጵያ ያሉ ሀገሮችን በመርዳት ፍልሰትን ከምንጩ ለማስቆም የሚከተሉት ፖሊሲ የሚሰራ አይደለም ይላሉ። ደረጀ በጠቅላይ ሚኒስትሯ ጉብኝትና በፍልሰተኞች ዙሪያ ከዶክተር ደረሰ ጌታቸው ጋር ወዳደረጋችሁት ቆይታ ከማለፋችን በፊት የጣሊያን

የጣሊያን ጠቅላይ ሚኒስትር ጆርጃ ሜሎኒ ጉዟቸውን አጠቃለው ወደ አገራቸው ሲመለሱ ስለ ጉዟቸው በትዊተር ገጻቸው ላይ ያስተላለፏቸው መልእክቶች ነበሩና በአጠቃላይ ምን ነበር ያሉት? በተለይ ደግሞ ፍልሰትን ከማስቆም ጋር የተያያዘ ነገር አንስተዋል? አዎ፣ የኢትዮጵያዊን ተልእኮ ጉብኝት ስንገመግመው ጥሩ ነበር

ጉዳት በማያስከትል በአካባቢው ያሉ የደህንነት ተቋማችንን በሚያስጠብቅ መልኩ እና የሕገ ወጥ ስደተኝነት መንስኤዎችን በመከላከል ረገድ የአፍሪካ ሀገራት እንዲረጋጉ ለማገዝ የሚያስችለንን ትብብር ማድረግ መቻላችን የተሳካ ነበረ ብለዋል። ታሪካዊ ግንኙነት ያላቸው አገራት መሆናቸውንም ጠቅሰው ኢትዮጵያና ጣሊያን ማለት ነው። የኢትዮጵያ መረጋጋት እጅግ አስፈላጊ መሆኑንም በንግግሮቻቸው አስምረውበታል።

እንግዲህ እነዚህን ሀሳቦች ይዘህ ነው ከዶክተር ደረሰ ጋር ቆይታ ያደረግከው። ዶክተር ደረሰ ጠቅላይ ሚኒስትሯ እንዲሁም ሌሎች የአውሮፓ ሀገራት በሚከተሉት አዲስ ፖሊሲ ዙሪያ ያላቸውን እይታ ከሚያካፍሉበት ሀሳብ ተነስተን ውይይታችሁን እንከታተል። ጆርጂያ ሜሎኒ አዲስ የተመረጡ የጣሊያን ጠቅላይ ሚኒስትር ናቸው እና በግራ ሳይሆን በቀኝ አክራሪ

ፓርቲዎች ድጋፍና ጥምረት የተመሰረተ አዲስ ብሔርተኛ የሆነ ፓርቲ ነው። ይሄ በጣሊያን ብቻ ሳይሆን አሁን እንደምናየው በሃንጋሪ፣ በፖላንድ፣ በእንግሊዝም እንዲሁም ደግሞ በፈረንሳይም አሁን በተደረገው ምርጫ ማክሮን ለጥቂት ነው ያሸነፉት። አዲስ የቀኝ ዘመን ብሔርተኝነት ፖለቲካ በጣም እያገነገነ መጥቷል።

የጣሊያኑ የእሳቸው መንግስት ዋናው የመመረጫ አጀንዳ ምን ነበረ? ጣሊያን ውስጥ የሀብት እኩልነቱ በጣም እየሰፋ ጥቂት ሰዎች ሀብታም እየሆኑ አብዛኛው ሰው ደሀ እንደሆነ እና ጣሊያን የራሷን ኢኮኖሚ ለማሳደግ ከአውሮፓ ህብረትም ጋር ያላትን ግንኙነት

ከው ከአለም አቀፍ የካፒታል ፍሰትም ጋር ያላትን ግንኙነት መቀነስ እንደሚገባት የሚናገር ነው። ሌላ የሀገራችን ሰው ስራ ያጣበት ምክንያት እንግዲህ ከአፍሪካም ከመካከለኛው ምስራቅም በሚፈልሱ በሜዲትሬኒያን በኩል አቋርጠው ገበያውን በሚያጨናንቁ

ህገ ወጥ የሚለው ቃል እንኳን ጥሩ አይደለም በህጋዊ መንገድ ባልገቡ ፍልሰተኞች ወይም አንዳኪመንትድ ኢሚግረንትስ ምክንያት እንደሆነ በመቀስቀስ ነው ስለዚህ አንዱ የገቡት የቃል ኪዳን ምንድን ነው ሲመረጡ ይሄንን ተገቢ ያልሆነ የስደተኞችና የፍልሰተኞችን ፍሰት ወደ ጣሊያን

አስቆማለሁ የሚል ነው እና ወደ አፍሪካ የመጡበት ዋናው ምክንያት በተለይ ወደ መካከለኛው ወደ አፍሪካ ቀንድ የመጡበት ዋናው ምክንያት ይሄ ነው። ደረጀ ሜሎኒ አሁን እርሶ እንዳሉት ይህን ሁኔታ በአውሮፓውያንም ዘንድ ለማስተባበር እንደሚሰሩ ተናግረዋል። የእሳቸው ጉዳይ ብቻ ሳይሆን የአውሮፓ ጉዳይ መሆኑን በማሰብ ጭምር ማለት ነው በመግለጽ እና እንደሳቸው በሌሎችም የአውሮፓ ያሉ ቀኝ አክራሪ መሪዎችና

ፖለቲከኞች ቁጥር እየጨመረ መጥተዋል እና ይህም የፍልሰተኞች ሁኔታ እጅግ እያሳሰባቸው መሆኑን እየገለጹ እና አስቸኳይ

እርምጃዎች እንዲወሰዱ እያሳሰቡ ነው። ይህ ወዴት ያመራ ይመስሎታል? ምንድን ነው እንዴት አድርገው ነው የሚያስቆሙት የሚመስሉት? ወይስ በምን ሁ ይሄ ጥሩ ጥያቄ ነው። እንደምታውቀው አውሮፓውያኑ በዚህ በፍልሰተኞቹ ችግር ጉዳይ ላይ ማሰብ እና መጨነቅ ከጀመሩ ኦልሞስት አሁን ሀያ ሶስት አመታቸው ሆኗል።

በፈረንጅ ሁለት ሺ ላይ ቤኒን ኮቶኑ የሚባል ከተማ ላይ ከአፍሪካ ህብረት ጋር ከአፍሪካ የሚመጡ ፍልሰተኞችን ለማስቆም የገንዘብ እርዳታ አድርገ እናደርጋለን ብለው ስምምነት የገቡት ያኔ ነው። ያኔ ወደ ስድስት መቶ ሰባ አራት ሚሊዮን ዩሮ ለአፍሪካ ሀገራት በተለይ ፍልሰተኞች ለሚመጡባቸው አካባቢ ሰዎች እንሰጣለን ብለው ቃል ገብተው ነበረ። ለምሳሌ ኢትዮጵያ በዛው ዓመት በሁለት ሺ ዘጠኝ በፈረንጆቹ ወደ ሰባት መቶ አርባ አምስት ሚሊዮን ዩሮ ገ

ማ አግኝታ ነበረ። እንግዲህ ይሄ ምንድን ነው? ሰው እንዳይፈልስ በግብርና፣ በጤና፣ በመሰረተ ልማት፣ በዚህ በሀይል ማመንጫ ጉዳዮች ፕሮጀክቶች ዙሪያ እንዲሰራ እና ከኢትዮጵያ ከሶማሌ፣ ከኤርትራ፣ ከደቡብ ሱዳን የሚመጡ ፍልሰተኞች በሊቢያ አቋርጠው ወደ አውሮፓ እንዳይሻገሩ ከምንጩ ለማድረግ ተብሎ የተጀመረ ስራ ነው። ፍልሰቱ ግን የባስ እንጂ እየቀነሰ አልመጣም። እና በሁለት ሺህ አስራ አምስት በፈረንጁ

ቫሌታ የምትባል ከተማ ማልታ ላይ አውሮፓ ህብረት ተሰብስቦ ዋናዎቹ እንቅስቃሴ የመሩት ጣሊያንና ማልታ ናቸው። እንደገና አዲስ ስምምነት ተደርጓል ከአፍሪካ ጋራ እና እንዲሁም በዚህ አማካኝነት

ለአፍሪካ ቀንድ ብቻ እስከ ሁለት ሺህ ሀያ አንድ ድረስ የሚሄድ ወደ አንድ ነጥብ ስምንት ቢሊዮን ዩሮ እንሰጣለን ብለዋል እና የዚህ በጀት ዋና አስፈጻሚ እና ከአፍሪካ ቀንድ የሚመጣውን ፍልሰት እንድትቀንስ አጋርና ሽርካ ሆና የተመረጠችው ኢትዮጵያ ናት። እንግዲህ ችግሩ ምንድን ነው? የትግራይ ጦርነት መጣ፣ ከአውሮፓ ሕብረት ጋር ያለው ግንኙነት እንደምታውቀው በጣም ተቀዛቀዘ እና አሁን እንግዲህ አውሮፓውያኑ የሰላም ስምምነቱን ከተሰለመ ከተፈረመ

በኋላ ከኢትዮጵያ ጋር ጉዳዩን ለማለሳለስ እየሞከሩ ስለሆኑ በዚህ በፍልሰተኞቹ ጉዳይ ፊት ለፊት ተጠቂ የሆኑት ማልታና ጣሊያን ከኢትዮጵያ ጋር ለመስራት ፈቃደኝነታቸውን አሳይተዋል። ታስታውስ እንደሆነ ከጥቂት ወራት በፊት ጠቅላይ ሚኒስትሩ ማልታና ጣሊያንን ጎብኝተዋል። አሁን ደግሞ የጣሊያኗ ጠቅላይ ሚኒስትር አዲስ አበባ መጠው ከሶማሌም ከጅቡቲ መሪ ጋር ተገናኝተዋል። ይሄ ነው ያለው ሁኔታ አደረጀ።

አሁ ልክ ነው ተርሶ እንዳሉት እንደ ኤሮፓ አቆጣጠር ባለፈው የካቲት ስድስት ላይ ጠቅላይ ሚኒስትሩ አሊያም በሄዱ ጊዜ ወደ አንድ መቶ አርባ ሚሊዮን ዩሮ እርዳታ ስምምነት ፈርመዋል። የትብብር ስምምነት የሚል እሱን

ተመልክቻለሁ። ግን ይህን ፍላጎትና ፖሊሲ የአፍሪካ እንግዲህ ኢትዮጵያ ጉዳይ ብቻ ሳይሆን የሌሎችንም አፍሪካ ሀገሮች የሶማሊያም ነበሩ በዚህ ጉብኝት ላይ በኢትዮጵያ ባደረጉት ጉብኝት ላይ እና ይህን ፍላጎትና ፖሊሲ የአፍሪካ ፖለቲከኞችና መሪዎች ሊጠቀሙበት የሚችሉ ይመስሎታል? ያ ከሆነ ደግሞ በአንድ በኩል

ዲሞክራሲ እና ፍትህ እንዲሰፍን በሌላ በኩል ደግሞ ብቻ እንደምንም አድርጋችሁ አገሩን አረጋግታችሁ እና ጥብቃችሁ የያዙ ማለቱ ሚዛን የመጠበቁን ችግር ይፈጥር ይመስሎታል? ዞሮ ዞሮ አላማቸው ስደተኞቹ አገራቸውን ጥለው

እንዳይወጡ በማድረግ ነው በማናቸው መንገድ የሚል ነው እየተናገሩ ያሉት ብዬ ነው አዎ ትክክል አውሮፓውያኑ እንግዲህ ወደ አራት ስትራቴጂ እስከዛሬ ተጠቅመዋል ይሄንን ፍልሰት ለማቆም አንዱ ፈልሶ የሚመጣውን ሰው በሙሉ ወደ ሀገሩ አስገድዶ የመመለስ ነገር ሞክረዋል ለምሳሌ ነው ከናይጄሪያ የመጣ ሰው ከሆነ ወደ ናይጄሪያ ከኤርትራ

ወይም ከሶማሌ የመጣ ሰው ከሆነና ነው የወጡበት ሀገር መንግስት እሺ የሚል ከሆነ በግድ ዲፖርት የማድረግ ሪፋውል የማድረግ ፖሊሲ ሞክረዋል። በአብዛኛው ግን ይሄ ነገር አልተሳካም በሁለት ምክንያት። አንደኛ ነው ፍልሰተኞቹ የወጡበት ሀገራት መንግስታት ተመልሶ ለመቀበል ፈቃደኛ ላይሆኑ ይችላሉ። ሁለተኛ

በሀገራቱ በአውሮፓ ሀገራት ባሉ የሰብአዊ መብት ተሟጋቾች፣ የሲቪል ሶሳይቲ መሪዎች፣ እንዲሁም የተባበሩት መንግስታት አለም አቀፍ ተቋማት እነዚህን የአውሮፓ ሀገሮች አለም አቀፋዊ ድንጋጌና ቃል ኪዳን ገብታችኋል፣ ሀገሩን ጥሎ ተሰዶ የመጣን ሰው በጉልበት መልሶ ላለመላክ፣ ስለዚህ ይሄ ትክክል አይደለም እያሉ ስለሚሞግቷቸው ይሄ ስትራቴጂ አላዋጣም። ሁለተኛ እንግዲህ የሞከሩት ነገር አሁን እንግሊዝ ሀገር ያለውን ክርክር ሰምተን እንደሆነ አላውቅም። የእንግሊዝ የሀገር ውስጥ ሚኒስቴር

የሆም ሴክሬተሪ ይሏቸዋል። አንድ ህንዳዊ እንግሊዛዊ ወይዘሮ ናቸው። አንዳንድ ሀገሮችን መርጦ ስደተኛንና በህጋዊ መንገድ ያልመጣን ፍልሰተኛ ገንዘብ ከፍሎ እነዚህ ሀገሮች ማጎሪያ እንዲሆኑ የማድረግ ፖሊሲ ጀምረዋል።

ይሄ ታይቶ እንደምታውቀው አሁን እንግሊዞቹ ሩዋንዳ ናጭተዋል። ፖል ካጋሜ የሚባሉት ሰውዬ ገንዘብ ስጡኝ እንጂ እቀበላለሁ ብለዋል። ይሄ ባለም ታሪክ ታይቶ የማይታወቅ ነገር ነው። አንድን ሀገር ገንዘብ ከፍዬሽ ስደተኛ እና ፍልሰተኛ ከኔ ተቀብለሽ አስተዳድሪልኝ ማለት። ሶስተኛ እንግዲህ አሁን ያነሳነው ነገር ነው ስደተኞቹ የሚወጡበትን ሀገር

ሰላም እንዲኖረው የኢኮኖሚ እድገት እንዲኖረው አድርገን ችግሩን ከምንጩ አድርቀነው በዛ ምክንያት ወደኛ የሚፈልሰው ሰው ቁጥር በጊዜ እየቀነሰ ይመጣል የሚለው አካሄድ ነው። ይሄ የገንዘብ እርዳታ በቀጥታ ስላለው የአፍሪካ መንግስታት በደስታ ነው የሚቀበሉት። ደረጀ፣ ችግሩ ምንድን ነው? የአፍሪካ መንግስታት የሚሰበስቡትን ገንዘብ አይደለም በስደተኞቹ እና በፍልሰተኞቹ ላይ ቀርቶ

ለገዛ ታክስ ፔየራቸው ኢኮኖሚ እንኳን የሚያውሉት አይመስለኝም። አብዛኛው ገንዘብ በሙስና

ለግል ጥቅም የእርዳታ ገንዘብ በመበዝበዝና ሀብት በማካበት ላይ ይውላል። ግን ገንዘቡ መምጣቱን የአፍሪካ መንግስታት በደስታ ነው የሚቀበሉት። አብዛኛውን ጊዜ ይሄ ገንዘብ በእውነት ድሃው ላይ፣ ስደተኛ ፍልሰተኛ ሆኖ አገር ጥሎ የሚሄደው ሰው ላይ ይፈሳል ብለብስ ጠይቀኝ፣ በአብዛኛው እንደዛ አይሆንም። እና እነዚህ የአፍሪካ መንግስታትም የግል ጥቅማቸውን ያገኛሉ።

አውሮፓውያኑም እንግዲህ በተቻለ መጠን ችግሩ ይቀርፍልናል ብለው ይፍጨረጨራሉ። ይሄ ነው ያለው ሁኔታ ደረጀ። አሁ እንግዲህ እሱ አሁን እንደሚሉት ትንሽ የሙስና ሁኔታ አለ። ሌላው ደግሞ የኢኮኖሚውም ጫና አለ በየሀገርቱ ያለው ሌላው ግጭት አሁን እንደ ሱዳንም እየሆነ ያለው እና በኢትዮጵያም ውስጥ ካሁን ሆኖ የቆየው ሲታይ እነዚህ እነዚህ ብዙም ሊረዱ የሚችሉ ነገሮች አይመስሉም፣ በእርሶ እይታ።

የፍልሰትን ሁኔታ ለማስቆም ቀዳሚና ሁነኛ መፍትሄ ናቸው ከሚሏቸው ውስጥ ለምሳሌ አንድ ሁለቱ ሊነግሩን ይችላሉ። ምን አሉ፣ ምንድን ነው ሊደረግ ይገባል ብለው የሚያስቡት? አንደኛ እነዚህ ፍልሰቱ የሚፈጠርባቸው ሀገሮች ሰዎች የሚፈልሱባቸው ምክንያቶች ምንድን ናቸው ብለህ ስታይ አብይ ምክንያቶቹ ሁለት ናቸው።

ዋነኛው ምክንያት ድህነትና በተለይ ወጣት የሆነው የአፍሪካ ሕዝብ ስራ በማጣት ችግር በመሰቃየት የተሻለ የስራ እድል ፍለጋ ወደ መካከለኛው ምስራቅ፣ ወደ አውሮፓ፣ ወደ አሜሪካ ይሰደዳል እና እነዚህ ሀገሮች ውስጥ የተረጋጋ የኢኮኖሚ ስርዓትና እና ወጣቱን የስራ እድል ፈጥሮ የሚያኖር ኢኮኖሚ ከተሰራ ሀገሩን ጥሎ መሰደድ የሚፈልግ ሰው የለም። አንዱ ይሄ ነው።

ሁለተኛው ችግር የሰላም መጥፋት ነው። አሁን ሱዳንን ጠቅሰኸዋል። እንግዲህ ተመልከት፣ ስድስተኛ ቀናችን ነው። ዋና ከተማዋ የሀገሪቱ መዲና ውስጥ ሁለት ጦር አበጋዞች ጄት ሁሉ እየተጠቀሙ እርስ በርሳቸው የተፋጁ ነው። ህዝቡ ከፍተኛ ስቃይና እንግልት ላይ ደርሷል። ኦልሬዲ አሁን አብዛኛው ህዝብ ከሱዳን ዋና ከተማ ከካርቱም እየለቀቀ እየተሰደደ ነው ያለው። እንግዲህ ግማሹ ወደ ግብፅ ይሰደዳል፣ ግማሹ ወደ ቻድ ይገባል

ግማሹ ወደ ሱዳን ወደ ኬንያ ይሰደዳል፣ ግማሽ ወደ ኢትዮጵያ ይሰደዳል። እና የፖለቲካ አለመረጋጋትና ጦርነት ወይም ኢንተርሚተንት የሆነ ቫለንስ የሚያመጣቸው ችግሮች ናቸው ። እነዚህ ሁለቱ ከተቀረፉ ወደ አውሮፓውያኑ የሚሰደደው ሰው ቁጥር እየቀነሰ ይመጣል። ደረጀ፣ ችግሩ ያንን ለመስራት አንደኛ አውሮፓውያን በጎ ፈቃደኝነቱ አላቸው ወይ? ሁለተኛ

ያ የምንለው አይነት በጎ ፈቃደኝነት እነሱ እንኳን ኖራቸው ብንለው የአፍሪካ አገዛዝ ላይ ያሉት ሊሂቃን ለእንደዚህ አይነቱ ነገር ኮሚትድ ናቸው ወይ የሚለው ትልቅ ጥያቄ ነው። ፍልሰት ከአፍሪካ ሀገራት የፖለቲካና የኢኮኖሚ ስርዓት ቀውስ

ተለይቶ የሚታይ ነገር አይደለም ለማለት ነው። ደረጀ አሁን ኢትዮጵያ ወደ ስምንት መቶ ሰላሳ ሁለት ሺህ ፍልሰተኞችን የምታስተናግድ ሲሆን በአገር ውስጥ በተፈጠረውም ግጭት እና አለመረጋጋት ችግር

ወደ አራት ነጥብ ሁለት ሚሊዮን የሚጠጉ ተፈናቃዮች አሉ ተብሏል። እና ያሰጋቸውም ይህ ሁኔታ ኢትዮጵያ ውስጥ አሁን ያለው የፖለቲካ አለመረጋጋት ይሄን አደጋ የበለጠ ሊያባብሰው እና ተጨማሪ ስደተኞችን ሊጨምር ይችላል የሚልም ስጋት ነው የተፈጠረው። አሁን እንዳልነው የሱዳኑ ጉዳይ አለ እንግዲህ። በዚህ ጉዳይ ላይ የተሻለ መፍትሄ እና መረጋጋት ይችላል፣ ተስፋ እናደርጋለን። በጣም አመሰግናለሁ ደረሰ።

እኔም አመሰግናለሁ ደረጀ መልካም ቀን እሺ በጣም አመሰግናለሁ ከአሜሪካ ድምፅ ራዲዮ ጣቢያ የሚተላልፍላችሁን በሁለት ሳምንት አንዴ ወደ እናንተ የሚደርሰውን የመስታወት መሰናዷችንን እየተከታተላችሁ ነው ያላችሁት

በአሜሪካ ድምጽ ራዲዮ የሚተላለፉ ዝግጅቶቻችንን ከሬዲዮ በተጨማሪ በዌብሳይታችን አማሪክ ዳት ቪኦኤ ኒውስ ዳት ካም ላይ በቀጥታ መከታተል ትችላላችሁ። አት ቪኦኤ አምሃሪክ የፌስቡክ ሃሽታግ፣ ቪኦኤ አምሃሪክ የትዊተር ገጻችን ነው። ተከተሉን፣ አስተያየቶቻችሁንም አጋሩን። ተከታዩ ዝግጅታችን ደግሞ የፊልምና የሙዚቃ አፍቃሪዎችን ቀልብ እየተቆጣጠረ የሚገኘውን

የደቡብ ኮሪያ ፊልምን ያስቃኘናል። ሀልዩ፣ የኮሪያ የመዝናኛ ኢንዱስትሪ። ደሬ፣ የኮሪያ ፊልም አይተህ ታውቃለህ? አዎ፣ እኔ እንኳ ብዙም ባላይ፣ ከቅርብ ጊዜ ወዲህ በየቤቱ እየተስፋፉ ስለመጡ እኛም ቤት ገብቶ ልጆች ሲመለከቱ ታያለሁ

የሚቀርም ነው። እንግዲህ ልጄ ገና ትንሽ ስለሆነ ሊሆን ይችላል። እኔ እስከዛሬ የኮሪያ ፊልም አይቼ አላቅም። ነገር ግን ከወጥ ልብወለድ ፊልሞች ጀምሮ እንደ ኔትፍሊክስ የመሳሰሉ የፊልም ማሰራጫ አውታሮች ላይ እስከሚታዩ ተከታታይ ፊልሞች ድረስ የዓለምን የፊልም ተመልካቾች ቀልብ በከፍተኛ ሁኔታ እየተቆጣጠሩ ያሉት የደቡብ ኮሪያ ፊልሞች ለኢትዮጵያ ወጣቶችም ቀዳሚ የመዝናኛ ምርጫ ከሆኑ ቆይተዋል። በተለይ ባለፉት አስርት ዓመታት ቁጥራቸው እየጨመረ የመጣው የኮሪያ ፊልም አፍቃሪ ወጣቶች ቋንቋውን

ከመናገር አልፈው ለከፍተኛ ትምህርት ወደ ደቡብ ኮሪያ በመጓዝ ከፍተኛ የባህል ትስስር እየፈጠሩ ሲሆን በኢትዮጵያ የጥበብ ስራ ላይም ተጽዕኖ ማሳረፍ መጀመራቸውን ባለሙያዎች ይገልጻሉ።

በዚህ ዙሪያ የፊልም አፍቃሪ ወጣቶችና ባለሙያዎችን አነጋግረሽ የኮሪያ ፊልሞች በዚህ መጠን እንዴት ተወዳጅ ሊሆኑ ቻሉ ስትይ ጠይቀሻል። ሙሉን ዝግጅት ተከታትለን እንመለስ። የሀያ አምስት ዓመቷ ወጣት ሄርሞን አጥላባቸው የደቡብ ኮሪያ ፊልሞችን ማየት የጀመረችው ገና የአስር ዓመት ልጅ እያለች ነው። እሷና ሁለት እህቶቿ ለእድሜያቸው የሚመጥንና ከቤተሰብ ጋር ማየት የሚችሉት

ግን ደግሞ የሚያዝናናቸው ፊልም በሳተላይት የሚሰራጩ የቴሌቪዥን ጣቢያዎች ላይ ሲፈልጉ ኬቢኤስ በተሰኘው የደቡብ ኮሪያ ዓለም አቀፍ ጣቢያ ላይ ዩዋር ማይ ዴስቲኒ የተሰኘውን ተከታታይ ፊልም አገኙ። ከዚያን ጊዜ ወዲህ ምርጫቸው በሙሉ የኮሪያ ፊልም እንደሆነ ሄርሞን ትገልጻለች። ኬቢኤስ ወርልድ የሚባል ቻናል ነበረ፣ ዲሽ ላይ ማለት ነው። አሁንም አለ ዲሽ ላይ። እዛ ላይ ነበረ መጀመሪያ ማየት የጀመርነው እና

ማየት የቀጠልንበት ምክንያት የቤተሰባዊ ነገር ስለሆነ ነበር ማየት የቀጠለው ማለት ነው። እና አሁን የምናገኘው ኢንተርኔት ላይ ያው ኢንተርናሽናል በጣም ሁሉም ሰው እየወደደው ስለሆነ ኢንተርኔት ላይ የኮሪያ ፊልም ብለሽ ሰርች ብታደርጊ በደንብ ይመጣልሻል እና ያየኋቸው ፊልሞች ደግሞ መቁጠር በጣም ከባድ ነው። ከሁለት ሺ ስድስት ጀምሮች ከወንዶች ሁለት ሺ ሀያ ሶስት ድረስ ያየኋቸው በጣም ከመብዛታቸው የተነሳ በቁጥር አላውቃቸውም። እኔም በምስራቅ እስያ የምትገኘው እና በቆዳ ስፋቷ ከአፋር ክልል ጋር የምትመጣጠ

ደቡብ ኮሪያ ያላት የሕዝብ ብዛት ከኢትዮጵያ በግማሽ ያነሰ ቢሆንም በፊልምና በሙዚቃ ስራዎቿ ግን ዝነኛውን የሆሊውድ ፊልም መቀናቀንና የዓለም የመዝናኛ ኢንዱስትሪን መቆጣጠር ችላለች። እንደ አውሮፓውያን አቆጣጠር በ2020 ፓራሳይት የተሰኘው የደቡብ ኮሪያ ፊልም በምርጥ ምስል ዘርፍ የኦስካር ሽልማት ማግኘት ከቻለ ወዲህ ደግሞ ሀሊዮ የተሰኘው የፊልም ኢንዱስትሪዋም ሆነ የፖፕ ሙዚቃዋ

የአፍሪካ ሀገራትን ጨምሮ በመላው አለም ተወዳጅ ሆኗል ገርሽ ጄኔሬሽን ይባላሉ እና ዘፈኖቻቸው እንዳለ ነው የምወደው እነሱ ናቸው ያስደመሩኝ ደግሞ የዘፈኖቹን ማለት ነው ገርሽ ጄኔሬሽን ይባላል ይባላሉ አሁን ዩ አር ማይ ዲስቲኒ ነበር መጀመሪያ ፊልም ያየሁት ብዬ ነበረ እና ዘጠኝ ሜንበር ናቸው እና አንዷ ሜንበር እዛ ፊልም ላይ ትሰራ እዛ ፊልም ላይ ትሰራ ነበር የገርሽ ጄኔሬሽን የሚባል ቡድን ማለት ነው እና

ሲዛተን እንደ በርካታ የኮሪያ ፊልም አፍቃሪ ወጣቶች ሄርሞን የኮሪያ ፊልሞችን በማየት ብዛት ቋንቋውን እስከ መናገር ደርሳለች። አሁን ላይ በደንብ መናገር ይከብደኛል ብትልም ያለምንም የትርጉም እርዳታ ፊልሞቹን መስማትና መረዳት ትችላለች። የኮሪያ ቋንቋ የመማር ነገር ነበረ እና ደግሞ ሰብታይትል ስለነበረው ደግሞ የእንግሊዝኛ የማንበብ ችሎታ በጣም አዳብረን ነበረን እና እህቶቼ

በአንድ ድንገት ሁለት ወቅት እንደዛ አሁን ሆኗለው አሁንም ካለ ሰብታይትል የኮሪያ ፊልም ማየት እችላለሁ። ግን ያው ፓርቲስ አለማድረጉና ከሰው ጋር ለመነጋገሩ ይከብዳል። የማውራቱን ነገር እንጂ የመስማቱና ና የመረዳቱ ቀላል ነው። ሄርሞን ተማሪ በነበረችበት ወቅት የኮሪያ ፊልም አፍቃሪያን በሚል በአዲስ አበባ ከሚገኙ የኮሪያ ፊልም ተመልካቾች ጋር ማህበር መስርተው ነበር። ከሀያ የማይበልጡ ተማሪዎች የመሰረቱት ማህበርም

በመቶዎች የሚቆጠሩ አባላቶችን ማፍራት ችሎ እንደነበር ታስታውሳለች እስከ ዛሬ ከሆሊውድ የተመለከትኳቸው ፊልሞች በጣት ይቆጠራሉ የምትለው ሄርሞን የኮሪያ ፊልሞችን ለምን በዚህ መጠን እንደምትወድ ጠይቂያታለሁ እንትን ከኛ አገር ጋ የኮሪያ ፊልሞች በጣም ባህላቸው

ያሳየናል ራሱ ባህላቸውን ማለት ነው። ከኛ ጋር በጣም መቀራረቡ መሆን ቤተሰባዊነት መሆን እና ቤተሰብ ውስጥ ራሱ ጥል ያለው ራሱ አንዳንድ ቤት ውስጥ የምታያቸው ነገሮች ናቸው እና የሆነ አይተሽ ይሄ ነገር እኛ ጋ እኛ ገርም አለ የምታያቸው ነገሮች ጥጥ ናቸው። እና ያው ብዙ ጊዜ ያው የአሜሪካ የቤተሰባዊ ፊልም አሉ፣ ግን እንደኛ ኢትዮጵያዊ የሆነ የቤተሰባዊ ፊልም አይደሉም። ከኮሪያ አንጻር ማለት ነው ባህላቸው ከኛ ጋር መወቀር ግን ያደረገው

እሱ ነገራቸው ነው። ሌላ ያናገርኳት ገና የሰባት ዓመት ልጅ እያለች በኮሪያ ፊልሞች ፍቅር የወደቀችው ራሄል ሰለሞን አሁን የ24 ዓመት ወጣት ስትሆን ልክ እንደ ሄርሞን የኮሪያ ፊልሞችን በብዛት በመመልከትና የፖፕ ሙዚቃዎቹን በመስማት ያዳበረችው ቋንቋ በደቡብ ኮሪያ የሚገኘው ውጁን ዩኒቨርሲቲ ነፃ የትምህርት ዕድል እንድታገኝ ረድቷታል። ፊልም በቃ እኛ ብንኖረ ደስ ሚል ኖረ ነው ብዬ ሚያስባቸውን ነገሮች

ያሳየኝ ስለነበረ በጣም ወዳለ ማለት በቃ ልክ ፌሪቴልም አይደለም ብስ ሪያሊቲ ግን እኔም እንደዛ መኖር ይችላለ ብዬ ጥያቄ ውስጥ ማስገባት ብቻ ነገሮች ነ ኢማጂኔሽን በጣም እንዳሰፋል በዛ ደግሞ ሪያሊቲን ፌስ እንዳደርገኛ እያደርገኝ ነበረ። አብዛኞቹ የኮሪያ ድራማዎች ቤተሰባዊ ይዘት አላቸው። በብዛት በቤተሰብ አባላት መካከል ያሉ ግንኙነቶችንና

ማህበራዊ ችግሮችን ያነሳሉ። ራሄል እንደምትለው አብዛኞቹ ጉዳዮች ከኢትዮጵያ ባህልና አናኗር ጋር ተመሳሳይነት አላቸው። ኮሪያኖች እንዴት እንደሚኖሩ ምን አይነት ጌም ይጫወታሉ፣ ምን አይነት ባህል አላቸው፣ የቤተሰብ ባህል እንዴት ነው፣ እንደዚህ አይነት ነገሮችን በጣም ወድን አይነበረ። በጣም ለኮሪያ ድራማ ነው ሪያሊቲ ሾው ምናምን በቃ በጣም ኦቨርወል በጣም ኢንትረስት ስለነበረ የኮሪያ ዜናውን ላይ ነበረ ላይ

ኢትዮጵያና ደቡብ ኮሪያ ረጅም ዘመን ያስቆጠረና በደም የተሳሰረ ወዳጅነት አላቸው። ከሰባ ዓመት በፊት ሰሜን ኮሪያ በደቡብ ኮሪያ ላይ ጦርነት ስታውጅ ኢትዮጵያ ቃኛው ሻለቃ ጦሯ በተባበሩት መንግስታት ድርጅት ስር ሆኖ ደቡብ ኮሪያን እንዲደግፍ ልካለች። ጦርነቱ ካበቃ በኋላም ይኸው ሰራዊት በሰላም አስከባሪነት አገልግሏል። በዚህ ጦርነት ከፍተኛ ተጋድሎ ከፈጸሙና

ድል ከተቀዳጁ ኢትዮጵያውያን መካከል ደግሞ የራሄል አያት ይገኙበታል። አሁን ደቡብ ኮሪያ ለሁለተኛ ዲግሪዋ የፖለቲካ ሳይንስ እና ዓለም አቀፍ ግንኙነት ትምህርቷን እየተከታተለች የምትገኘው ራሄል ለደቡብ ኮሪያ ያላት ፍቅር ባየቻቸው ፊልሞችና ሙዚቃዎች ይገንባ እንጂ አያቷ የኮሪያ ዘማች መሆናቸውም በልቧ የተለየ ቦታ እንዲኖረው ማድረጉን ትገልጻለች።

ኢንተርቪው የማድረግ ጊዜ እነሱን ታሪክ የመስማት እድልም ነበረኝ፣ እና የኔም አይነት ኤክስፔሪንስ አድርግቦት የነበረው ነገር ይህንን ነው ብሎ ለማወቅ ያስችለኝ ነበር ማለት ነው። እና ያንን ያንን ስሰማ በቃ የሆነ ስፔሻል የሆነ ፌት ያለኝ ነው የመሰለኝ። ከኮሎኩ የበለጠ ፍቅርስን እንዲጨምር አደረገው እንዲጨምር አደረገው። ፕላስ ደግሞ እስቢ አሁን ጦርነቱ ካለቀ እንግዲህ ሰባ አመት ሆኖታል። በአሁኑ አመትን ነው ሰባ አመት አልፎ እንኳን እስካሁን ድረስ ዘማቾችንም

ጀማሽ ልጆች የልጆችንም መርዳታቸው የያዙ እንደወዳቸው የሆነ ሁለት አለመርሳታቸው ምናምን ለኮሪያ ያለኛው ፍቅር እንዲጨምር የሚያደርጉ ነገር። ከአስራ ስምንት ዓመት ልጇ ጋር አልፎ አልፎ የኮሪያ ፊልሞችን እንደምትከታተል የምትገልጸው የቴሌቪዥን ፊልሞችና የቲያትር ደራሲ ዳይሬክተርና አዘጋጅ መዓዛ ወርቁም በዚህ ትስማማለች። የኮሪያ ፊልሞች ቤተሰብ ተኮር ከሆነው ይዘታቸው በተጨማሪም

ታሪኩ ፈጣን መሆኑ የልጇን ጨምሮ የብዙ ወጣቶችን ቀልብ ለመግዛቱ ምክንያት ነው ትላለች። የኢማጂኔሽናቸው ደረጃ፣ የምናባቸው የነጻነት ደረጃቸው፣ የደስታቸው ሀሳብ ሲያመጡ እንደገና ደግሞ ምንም ቁጠባ ያለባቸውን ቅዱሳል ግብር ውጣ አደርገው ሳት እና በጣም ተጠንቅቀው ነው የሚሰራቸው። አዲስ ምክር ታገኛለች። ታሪካቸው በጣም ኢንተረስት ነው

እና ያስቀምጡሻል፣ ሳታቂ ያስቀምጡሻል። በጣም ጥሩ ናቸው። ከዚያ ደግሞ ሳየው ለሱ አሁን ለምሳሌ ስታዩ የማየው ነገር መውጠኝነት ነገር የላቸው ግድያ፣ አሁን ብዙ አሜሪካ ፊልሞች ላይ የምታያቸው ይሄ ዘግናኝ ነገሮች በቃ የግድያ ምናምን ያላቸው ነገሮች፣ እንደዚህ አይነት ነገሮች በብዛት የላቸው። እሷ እንግዲህ እሷ የምታያቸው የእሷ ምርጫዎች ሊሆኑ ይችላሉ፣ ግን በጣም ብራይት ናቸው። ኢቭን ከከለራ እንዳ ስታያቸው የኮሪያ ፊልሞችን ብራይት ናቸው። አንድ አይነት ምትሆ ናቸው፣ ሁሉም የኮሪያ ድራማ አንድ አይነት እስኪመስልሽ ድረስ በጣም

ፖዘቲቭ ነገር በጣም ብራይት ነገር ነው የሚጠቀሙት እና እሱም ኢምፓክት ያለ የሆነ ነገር አለው እና ኢንስፓየር ያደረገኛል ትላለች። የኮሪያ ፋውንዴሽን ለዓለም አቀፍ የባህል ልውውጥ የተሰኘው ተቋም ባወጣው መረጃ መሰረት እንደ አውሮፓውያን አቆጣጠር በ2018 ሃሊዩ የፊልም ኢንዱስትሪ ለኮሪያ ኢኮኖሚ 9.5 ቢሊዮን ዶላር ከማስገኘቱ በተጨማሪ ደቡብ ኮሪያ በዓለም ላይ ላላት ገጽታም አስተዋጽኦ አድርጓል። መዓዛ እንደምትለው ከፊልሙ በተጨማሪ ሙዚቃቸው

ፋሽናቸውና አጠቃላይ የመዝናኛ ኢንዱስትሪያቸው ሀገራቸውን በማስተዋወቅ ረገድ ትልቅ ሚና እየተጫወተ ነው። ቱሪዝም፣ ድራማቸው የሚገባው በጣም ሀገራቸውን በጣም እንዳስተዋወቁ ሀገራቸው እንድትወጪ አድርገው

እንደሰሩ ድራይት አድርገው እንደሰጡች ኢቨን በተከታታይ ቴሌቪዥን ድራማቸው ላይ ያሉ አክተሮች መልካቸው እና የቶናቸው ተመሳሳይ አድገው ነው የሚሰጡት ያልተዘባረቀ ነው። እንደዛ አድርገው ነው የሚሰጡት እና ከፍተኛ ተጽዕኖ እየፈጠሩ ያለ ይመስለኛል። ሳስባቸው የወጣቶችን ስሜት ተቆጣጥሮ የያዘው የኮሪያው ሀሊዩ የፊልምና የሙዚቃ ኢንዱስትሪ በሀገር ውስጥ የኪነ ጥበብ ስራዎች ላይስ ተጽዕኖ ይኖረው ይሆን ማዛን ጠይቂያታለሁ። ተጽዕኖ አላቸው።

ተመልካቾቻችንን ወስዷል። በሆነ መንገድ እኛ እ በተወሰነ መንገድ እንደ ቻሌንጅ ነው ምቆጥረው ለእኛ ሀገር ተመልካች የኢትዮጵያ ድራማዎችን ማየት ሲችል ወደ ሌላ ሄዷል ማለት ነው፣ ወደ ሌላ ገር ስራዎች ሄዷል። ስለዚህ ትልቅ ቻሌንጅ ነው። በዛ ደረጃ መስራት ባንችል ወደዛ የተጠጋ ወይም ደግሞ ምን በምን የተበለጥ ነው የሚለው እንድናይ መንገድ ይከፍታል ብዬ አስባለሁ። ይህን ያክል ተጽዕኖ ካለው ፊልሞቻችንን እና ድራማዎቻችንን የምንቀርጽበትን መንገድ መቃኘት ይኖርብናል የምትለው መዓዛ

ፍጥነትን ከሚጠይቀው ትውልድ ጋር አብሮ መራመድ የሚችሉ የፈጠራ ስራዎችን መስራት ለሀገር ውስጥ የኪነ ጥበብ ባለሙያዎች የተተወ የቤት ስራ ነውም ትላለች። ያቸው ድራማዎችን ግብ ብለን ነው የምንተርከው። ሰው ይቀመጣል። በጣም ቁጭ ታደርጊያለሽ። ስለ ስታስቀምጪ ውስጡ ቶሎ ቶሎ የሚቀየር ሀሳብና ታሪክ፣ ቁም ነገር ወይም ሌላ ነገር ካልሰጠሽ በስተቀር አይቀመጥልሽም። ስለዚህ ወደዛ ለመሄድ እንገደዳለን። አለበለዚያ ከገበያው በተለይ ከአለም አቀፍ ገበያውና ተፈላጊነት

እየሰፈነ እንሄዳለን ማለት ነው። ይሄን አሁን ላይ ያለውን ዓለም ላይ ያለውን የቴክኖሎጂ ዳይናሚክስ ተረድፎ መስራት አለበት ቤት ነው። አብዛኞቹ የኮሪያ ፊልም አፍቃሪያን በጋራ የሚስማሙበት ሌላው ነጥብ የኮሪያ ፊልሞች ከእውነታው ጋር የተቀራረቡና ያልተጋነኑ መሆኑን ነው። ራሂልም ወደ ደቡብ ኮሪያ ከሄደች በኋላ በፊልም ላይ ስታየውና ታሪኩን ቋንቋውን ስትማር የቆየችውን ደቡብ ኮሪያን እንዳገኘች ትገልጻለች።

በተለይ ግን ያደነቀችው ንጽህናቸውን ነው። ፊልም ላይ ያለው ነገር እዚህ ላይም አለ ምናምን የሚለውን ነገር በደንብ ፊል እያደረኩት ነው። ቋንቋውን ከወክስ እዚህ ያገር ላይ ሁሉም ነገር በቋንቋቸው ነው። እና በጣም ኮንቪኒንት በሆነ ወይ ነው ባስ ምናምን ሰብ ወይ ምናምን እንዳለ በስልኬ ሰውን እንኳን መጠየቅ ሳይጠበቅብኝ በስልኬ ሁሉንም ነገር ማወቅ ችላለው። እና በእነሱ ቋንቋ ማንበብ የምችል ከሆነ ምናምን ከሆነ ኤቭሪቲንግ ዝ ኮንቪኒንት። በጣም ገራሚ ያገር ነው።

ከፊልምና ሙዚቃቸው ባሻገር በአዲስ አበባ በሚገኙ የኮሪያ ምግብ ቤቶች ምግባቸውን የምትሞክረውና በየዓመቱ የሚካሄዱ የኮሪያ ፌስቲቫሎች ላይ የምትካፈለው ሄርሞንም ምኞቷ አንድ ቀን እንደ ራሄል በደቡብ ኮሪያ ተገኝታ በፊልም ያየቻቸውን የተራቀቁ ቴክኖሎጂዎች፣ ታሪካዊ ቦታዎች እና መልካም ስነ ምግባሮች በአካል መመልከት ነው። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።

ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፈው የእሁድ ምሽት መስተዋውት መሰናዷችን እንደቀጠለ ነው። እያስተናግድናችሁ ያለነው ደግሞ ደረጀ ደስታና ስመኝሽ የቆየ ወይም ሊሊንን። እንግዲህ ተከታታይ በዓላት የተከበሩበት ሳምንት ላይ ነው ያለ ነው። በተለይ ደግሞ የእስልምና እምነት ተከታዮች የኢዳል ፈጥርን በዓል በታላቅ ድምቀትና በተለያዩ ሃይማኖታዊና ባህላዊ ዝግጅቶች አክብረዋል።

አሁንም ድረስ የአድባብ አልጠፋም። ስለዚህ ወደ ተከታዩ ዝግጅት ከማለፋችን በፊት አሁንም በዓሉን የሚያስታውስ ዘና የሚያደርግ የኢድ በዓል ሙዚቃ ለምን አትጋብዥንም? ሌሊ ደስ ይለኛል። ተውፊቅ ዩሱፍ ኢድ ሙባረክ እያለ የሚጫወተውን ሞቅ ያለ ዜማ ጋብዣለሁ።

فينا <applause> و ترسقنا انطوانا درسان فقدو صامدو لا يوم الفتره لا يوم العيد وادعى الكهربي زماد عزمانو كربو يكوادس فكرنا و كربو يكوادس

يا يا ناتوش دعاء مبلومة تطوف تفاجأ لو يا مين يا حبا هادية يا مؤمن مش يا الله فيا بملكة من يتواد زيارة.

ቶፊቅ ዩሱፍ ኢድ ሙባረክ እያለ የተጫወተውን የበዓል ዜማን የተከታተል ነው። ለእስልምና እምነት ተከታዮች በድጋሜ ኢድ ሙባረክ እንላለን። ለክርስትና እምነት ተከታዮችም እንኳን ለዳግማ ትንሣኤ በዓል አደረሳችሁ። በዚሁ ወደ ተከታዩ ዝግጅታችን ነው የምናልፈው። ኢትዮጵያዊው የእግር ኳስ ተቋም መስራች።

በ11 ዓመቱ ከኢትዮጵያ በማደጎ ወደ ዩናይትድ ስቴትስ የመጣው ቴዲ ቪከርስ በኦስተን ቴክሳስ፣ ፈርስተች ሳከር አካዳሚ የሚል የእግር ኳስ ማሰልጠኛ ተቋም መስራችና ባለቤት ለመሆን በቅተዋል። ዋው! እጅግ የሚያኮራ ስኬት ነው።

የበለጠ የሚያስደስተው ደግሞ ከራሱ ስኬት አልፎ ቴዲ ባለፉት አምስት ዓመታት ውስጥ ከሰባት መቶ እስከ አንድ ሺህ የሚደርሱ ፕሮፌሽናል የእግር ኳስ ተጫዋቾችን ማፍራቱ ነው። ከሱ ተቋም ወጥተው ለካናዳ ብሔራዊ ቡድን ተጫዋች ለመሆን የበቁ እንደሚገኙበትም ተናግሯል። ልክነሽ፣ ቴዲ በጣም የሚያኮራ ስራዎችን እየሰራ ይገኛል። አሁን ካልሽው በተጨማሪም በአሁኑ ሰዓት ወደ አራት መቶ የሚደርሱ እድሜያቸው ከአምስት እስከ ሀያ ሰባት

የሆኑ ወጣቶችንም እያሰለጠነ ይገኛል። አሜሪካውያን አሳዳጊ ቤተሰቦቹ ባደረጉለት ድጋፍ የሀገሩን ቋንቋ ያልዘነጋው ቴዲ ምናልባት ስኬቱን ወይም ደግሞ ታሪኩን ልዩ የሚያደርገው ደግሞ ከአዲስ አበባ የጎዳና ሕይወት ተላቆ የራሱንና የሚወደውን ሙያ መማሩና ለዚህ መድረሱ ነው። ደረጃ፣ ከቴዲ ጋር የነበረህን ሙሉ ቆይታ እንከታተል።

ቴዲ ጤና ስጥልን፣ እንኳን ደህና መጣ። በመጀመሪያ አመሰግናለሁ። አመሰግናለሁ በቅድሚያ ራስን ታስተዋውቀን። አለ ቴድሮስ ነው ስሜ። ቴድሮስ ይባላለው ሰፈር አካባቢ ቴዲ ስለሚሉኝ ቴዲ ነው የተያዘው። ብዙ ስሜ ቴድሮስ። ያደግኩት የተወለድኩት ቦታዋ አርባ ምንጭ ነው። ከአርባ ምንጭ ወደ አዲስ አበባ ሰባት ወይ ስድስት ወደዛ

መጠንና ከአዲስ አበባ እዛው ነው። በቃ እኔ ያደግኩት ብዙ ትምህርት ቤት የሄድኩ እዛ አካባቢ ነው። ናፍተሪ ከአዲስ አበባ እና ና ከአርባ ምንጭ እንዴት መጣ ወደዚህ ሀገር ወደ አሜሪካ ማለት?

መጀመሪያ የእኔ ቤተሰቦች ብዙ ብዙም ስለነበራቸው ወደ ዘመዴ ጋር ሲልኩኝ ማለት ከአዲስ አበባ ከመጣ በኋላ ዳንኤል የሚባል ልጅ ነበረ፣ ሰፈር አካባቢ ማለት እሱ ልጅ ወደ ግቢ ማለት ልጆች የሚያሳድግ ወደ ኦርፍኔጆች ማለቶች ወደዛ ሄድና እዛ ከሄድክ አሪፍ ኑሮቹ ይሰጠዋል ማለት ሐሳቡ መጀመሪያ ወደዚህ ለመምጣት ምናምን ሳይሆን ከሰፈር አካባቢ

እዛ ከስትሪት ስለማይኖር እዛ ገባና ምግብ ይሰጣል፣ ልብስ እሱ ይሰጠዋል እና ትምህርት ትሄዳለህ ተብዬ ነበር። ከዛ በኋላ ይሄው በአጋጣሚ ይህንዚ ሰዎች ወደድኝ ና ወደ አሜሪካ መምጣት ትፈልጋለ ወይ? እኛ ቤተሰብ እንሆንልሃለን፣ እዚህ ትምህርት እንትቀጥላለ አልኝ ና እኔ አስራ አንድ አስራ ሁለት ነበርኩኝ። ፕሮሰሶችን ማለት ሁለት ዓመት ና ፈጅ የሚቀጥል ሰዓት ላይ ነው የፈጀው። ፕሮሰሱን ወደ ከአዲስ አበባ ለመምጣት ወደዚህ የምንደረሰው ብዙ ሰዓት ፈጀ። ከዛ በኋላ ይኸው አሁን እዚህ

ቆዩ አስራ አራት አመት ሆኗል። እኔ ወደ አሜሪካ ከመጣሁ አሁን ማለት የስንት አመት ልጅ ሆነ ነው የመጣው? ቴዲ አስር አስር ወደ አስራ አንድ እየርኩ ወደዚህ አዲስ አበባ ነው።

አዲስ አበባ አንድ ሰመር ካለፈ በኋላ አስራ አንድ ተለወጥክ። እዚህ ሀገር ውስጥ ማለት አስራ አንድ ማለት አስራ አንድ እንግዲህ በልጅነት ነው የመጣኸው፣ ጉዲፈቻ ወይም በአዶፕሽን የመጣኸው ታሪክ እንደሚናገረው ከዛ መተህ አሁን የደረስክበት የእግር ኳስ ታዋቂ የእግር ኳስ አሰልጣኝ ሆነሃል። እዚህ ደረጃ ላይ ለመድረስ ምን ምን

ያለፈው ነገር አዎ፣ ጀርኒ እኮ በጣም ይገርማል እውነት። ከኢትዮጵያ ጀምሬ ከኢትዮጵያ ኳስ እየተጫወተን ከጓደኞቼ ጋር የሰፈር አካባቢ፣ ከዛ ወደ ስቴት፣ እዚህ መጥቼ አሁን የራሴን የሚያሰረጥን ቦታ ከፍቼ

ደስ ይላል እና መጀመሪያ ከእሱ ከመጀመሪያ በፊት ሀይ ስኩል ተጫውቼ የነበረ ወደ ሎኮል አካዳሚዎቹ ማለት እሱ ብዙን አስተማረኝና፣ እኔ አሪፍ አስተማሪዎቹን ተገናኘው።

ከዛ በኋላ ሂውስተን ዳይናሞ የሚባለ ክለቦች አሉ። ማለት እዚህ ሂውስተን ናቸው ሎኬሽኑ። ለእነሱ ለአራት ዓመት አምስት ዓመት እጫዎች አሉ የእነሱ ፕሮፌሽናል ለቨል። እኔ ሀሳቤ መጫወት እኔ የምፈልግ የነበረው ለዘላለም ለኢትዮጵያ ብሔራዊ ቡድን ነበረ። ምክንያቱም እሱ አልሆነልኝምማ። ሁሉም አይፈልግ ነው አዲስ አበባስ፣ ሁሉም እንኳ ይሞክራል፣ ሳይሞክር ሰው የለም እና እሱ ኦፖርቹኒቶች ና እና እግዚአብሔር ያሉ ነገር አልሆነም አለኝና

ማለት ከዛ በኋላ አሁን እኔ ሀሳቤ ኦኬ አሁን የሚቀጥለው ነገር ምንድን ነው? እኔ መጫወቴ ለሂውስተን አካደሚ ለአራት ዓመት አሪፍ አፖርቹኒቲቹ ሰጠኝ። ማለት ጉድ ኮሌጅ ዩኒቨርሲቲዎች መውሰድ ፈልጉኝ እና እኔ መርጬ ወደ ቴኒሲ ሄድኩኝ። ቴኒሲ እዛ ዲቪዥን ቱ ካርሰን ኒውማን የሚባል እዛ ነበሩ። እዛ ተጫወቼ ለሶስት ዓመት አሪፍ ተጫዋቾች ከብራዚል ከዌል

ጀርመኒ በጣም ጎበዞቹ ከነሱ ጋር ተጫውቼ ሁለተኛ ሁለት ለአንድ ተሸነፍን። ስቴት ፋይናል ማለት በጣም በጣም አሪ አካምፕሊሽመንት የሚያደርግ ነው። ከዛ በኋላ ወደ ቴክሳስ አውስትን ትራንስፈር አደረግኩኝ ለአንድ ዓመት ተጫወትኩኝ። ከዛ በኋላ እኔ በአሁን ኮሌጅ ሞከርኩኝ እና በቃ ኔ አወቅኩኝ ኳስ ብዙም አያስከፍልም ብር የለውም። ራሴን መክፋት አለብኝና እሱን ሳስበው እስኪ ትምህርቴን ጠንክሬ ተማርካልኩኝ እና እኔ ጨረስኩ ማይ ዲግሬ ማለት ወተ ቢሄቪር ሳይን እና ማይነር ኢን ኪኒፊያሎጂ

ሁለት ሰው መስራት ሰው መስራትና ሰው ማወቅ፣ ሰው እንደ ፋንክሽን የሚያደረግ እሱን ኦፖርቹኒቲ ሰጠኝ፣ ቢሄቪር ሳይንስ። ከዛ በኋላ በኬኒሲያሎጂ አስፔክት ኳሰል ምወድ፣ እንዴት የኛ ባህሪ እንዴት እንደሚሰራ እንዴት ኢንቴንስሪ ካርዲዮቹ ምናምን እንደዛዎች አገዘኝና አሁን ሳስበው ኦኬ ፐርፌክት ኦፖርቹኒቲ ነው ማለት ነው። ሰው መግባባትና ቢዝነስ ብዝነስ ሰራለው፣ ጎበዝ ነኝ እና የኳሱን ሂስትሪ አለኝ

አካዳሚ መክፈት። እሱም በጣም ግዴታ ነበረ፣ የተፈለገ ስለሆነ ከፈትኩ። ባሬ ሰዓት ላይ ሙሉ ጊዜ አሁን የምሰራው ይሄንን ስራ። አዎ ሙሉ ሰዓት። እኛ ከማክሰኞ እስከ እሁድ ተከፍተናል። ሶስት ሰሪዎች አሉ እዛ ጎበዞች። እነሱ ሎኮ ኮሌጅ ተማሪዎች ናቸው እና ሀይ ስኩሎች አስራ ሰባት ከላይ ናቸው። ሁሉም ጎበዝ ተጫዋቾች አሁን ይጫዋታሉ። ትከጅላለን፣ እንሰራለን ሙሉ ሰዓት ላይ

እስቲ ስለ ፈርስት ተች ሶከር አካዳሚ ንገርን። እነማናቸው ገብተው እየተማሩ ያሉት? ማን ነው ያቋቋመው? የማን ነው? እስኪ ስለሱ ንገርን? ድርጅቱን

እኔ ራሴ ነኝ። እኔ ኦነሩ ነኝ። እኔ ሄድ አሰልጣኙ ነኝ እና ሌላ አምስት አሰልጣኞች አሉ። እዛ ቦታ ማለት እሱ የሚሰራበት ያሉበት ቦታ ተጫዋቾች ፕሮፌሽናሎች አሉ። ፕሮፌሽናሎች ማለት ኤምኤልኤስ ለቦ የሚጫወቱ አሁን አንዱን ተጫዋች ያሰለጥ ነው። እሱ ከአፍሪካዊ ነው። እሱ ሳይን አረገ ካናዳ፣ ለካናዳ ቲም ይጫወታል ፓሲፊክ። እና እሱ በጣም ደስ የሚል ነው። አሁን እሱ ሃይስት ካምፕሊሽመንት ወይ ሃይስት ካምፕሊሽመንት እኛ ያደርግ ነው፣ ምክንያቱም ደስ ይላል። እሱ ፕሮፌሽናል ነው። ገንዘብ እየተከ

የተከፈለው የእውነት ስራ አለ ነው ተከፍሎ እየሰራ ነው። እሱ ደስ የሚል ነገር ነው። እና ሎኮል አካዳሚዎች አሉ። አካዳሚ ኤም ኤል ኤስ ለብ የሚጫወቱ ዩቶች አስራ አምስት አስራ ሰባት ሀያ ሀያ አንድ የሚሆኑ ልጆች አሉ። ጎበዞች ማለት

እየተዘጋጁ ሲያሉት ሳይን ኮንትራክት የሚሆኑ እና የማይችሉት አሉ። ለምሳሌ ዲቨሎፕመንታል ኤጆች አሉ። ለሎካል አካደሚ ሎን ስታር አካደሚዎች የሚጫወቱ አሉ። ከዛ በኋላ ከዛ ህጻናቶች አሉ ከአራት እስከ አምስት እኛ የምንጀምረው ከአራት ዓመት እስከ ሀያ ሰባት ማለት የተበታተነ ስልጠና አለ። ከዛ በኋላ

አዱልቶች አሉ ማለት ነው ከሰላሳ ወደ አንድ መቶ እነሱ ከፈለጉ መጫወት ሳይሆን ኢዚ የሆነ ኤክሰርሳይዝ ማለት ይፈልጋሉ። ን ዳይቨርሲቲ አፕሽን በጣም አሪፍ ነው ለቤተሰቦች ማለት ምን ያህል ተማሪዎች ይሆናሉ? እስከዛሬ ያስተማራችኋቸው እና አሁን እየተማሩ ያሉት ምን ያህል ይሆናሉ? ተማሪዎቹ እስከ ዛሬ ያስተማርካቸው? በስመ አብ ስድስት ሰባት መቶ ሰባት መቶ ኢንቶሮ ያሰለጥነው ነው ሰባት እስከ አንድ ሺህ ይቀርባል።

እና አሁን ያለኑ ተጫዋቾች የሚመጡት በየሳምን በየቀን እና አራት መቶ ሀያ ሁለት እነዚህ በሙሉ አሜሪካውያን ናቸው? በሙሉ ሁሉም። አይ ሁሉም የተቀላቀሉ ነው ማለት ኢትዮጵያዊ ማለት ኮሌጅ፣ ዩኒቨርሲቲ የሚሄዱ ኮሌጅ ኤጅ ናቸው። ማቶች ቡድን አላቸው ኢትዮጵያዊ ማለት እኛ ተገናኝተን ኢትዮጵያ ሕዝባችን ተገናኝተን አሪፍ ጊዜ ለማሳለፍ የኛ የራሳችን ቡድን አለ። ብሉ ናያ ነው የሚባለው

እኛ ሪፕሬዘንት እናደርጋለን። እኛ ፈርስተች እነሳተቀብለን እኛ በነጻ እናጫውታቻለን። ኢትዮጵያዊ ሚውዚቃ እየተጫወትን ህጻናቶችን ነው የሚመጡ ወጣቶች ስለሆኑ እኔ ጠንክሬ አማርኛ እየገፋው እንዲመሩ አማርኛ እየገፋው እንዲጫወቱ አማርኛ ሚዚቃ እየሰማን ማለት እያስተላለፍን እኔ እያስተላለፍኩኝ እና

ሌሎቹም አሉ የኔ ናመት የሆኑ አሪፍ አሪፍ ባህል የለመድነው አሪፍ ነገሮች መስማት፣ ማክበር እነሱ ነገሮችን እየተከፋፈልን በኳስ የሚያመጣውን ኳስ ሁሉን የሚያቀብረው በጣም ደስ የሚል ነገር ነው። ቴዲ ወደዚህ ሀገር እንግዲህ አንተ በልጅነት የመጣኸው ደጉም ቤተሰቦች ታሪክህ እንደሚያስረዳው ከሆነ አሜሪካውያን ናቸው እና አማርኛህ

እዚህ ሀገር ተወልደው ከኢትዮጵያውያን ቤተሰብ ተወልደው አማርኛ ብዙ ቸግራቸዋል ብዙ ልጆች፣ እና የአንተ አማርኛ ግን በጣም ጥሩ ነው። በአማርኛ ነው እያወራ ነው ያለ ነው። እና ይህን ቋንቋ እንዴት አልረሳ እንዴት አላስቸግረህ? ማስቸገር ሳይሆን ይረሳል። ትምህርት ስትሄድ አንዳንድ ጊዜ የሚመጡ ልጆች ወደዚህ ሀገር ብዙዎቹ፣ እኔ እንጃ ቢያማጋጥመኝ ትንሽ ከተማ ይገቡና፣ ያቺ ትንሽ ከተማ ማንም አማርኛ የሚያወራ የለም እዛ ማለት እሱ

ይከብዳል። አማርኛውን ያለመጥፋት ምክንያቱም እንግሊዝኛ መልመድ አለበት በግዴታ። ስለዛ አይምሮ ይቀያየራል ትንሽ። የኔም እንደዛ ነበር። መጀመሪያ እዚህ እኔ ከመጣው እራሳት አንዳንድ ነገሮችን ማለት ምክንያቱም የኔ ሀሳብ ጭንቅላት የሚያስበው በእንግሊዝኛ ነው ማለት ነው። በካፓስቲ አልነበረም ማለት ነው። ህፃን እንደተነበርኩ አልገባኝም። አሁን እሱን መፈለግ ግዴታ ነው። እሱ ነው ነምበር ዋን ነገሩ ለኔ የሚመስለኝ ጓደኞች እዚህ ሲመጡ

ሰላም ምናምን ስትላቸው ወይስ አማርኛ ነገር ታወራ ስለማይችሉ በደንብ አይችሉም። ምንም ችግር የለም ማለት ትንሽ ሳይችሉ እኔ ይገርመኛል። ምክንያቱም አይፈልጉም አንዳንድ ነገር ሰዎቹ ይፈራሉ መሰለኝ አማርኛ ማውራት፣ እርስ በራሳቸው ብዙም አያደርጉም። ጓደኞቼ በጣም በጣም ኢትዮጵያ የሚወዱ ስለሆኑ እኛ ስንገናኝ አማርኛ ብቻ ነው የምናወራው። አማርኛ ምግብ ነው የምናወራው የምንበላው። አማርኛ ዘፈን ነው የምንሰማው። እኛ በቃ እሱ መውደድና

መውደድና መፈለግ ነው። እሱም የሚፈልገኝ እንደዛ ሰው ካለ እሱማ ግዴታ ነው ማንደድ። ኢትዮጵያዊ ከሆነ የመጀመሪያን ቋንቋ እንዴት ነው የምትረሳው ነው የሚባለው።

እና አንተ ቤት ውስጥ እሱን እድል አልነበረህም? ከውጭ ነው በአብዛኛው የተማርከው ማለት ነው ወይስ አሳዳጊዎች እሱን ለማስተማር ጥረት አድርገዋል? ምን ድጋፍ አደረጉልህ? በአሳዳጊዎቹ በኩል በጣም እነሱ እንደሱ፣ በጣም ግዴታ ነው። በጣም እሱ አሪፍ አሪፍ ጥያቄ ነው ማለት። አንዳንዱ ቤተሰቦች አይገፋቸውም። እኔ በጣም ይመስገኝና እነሱ ገፎኝ፣ እንዳትረሳ እነሱ በጣም ገባቸውና፣ ሁለት ቋንቋ መቻል እና ስማርት ማለት ነው እነሱ ገባቸውና አይ

ስልካና ሀገር እነሱ ፈለጉ፣ ኢትዮጵያውያን እየፈለጉ ሂድ፣ አማርኛ ባወራ፣ እንዳትረሳ የራስን ቋንቋ እንዳትረሳ የራስን ካልቸር፣ እንዳትረሳ የራስን ፒፖ፣ የራስን ሰው፣ የራስን ካልቸር ነውር መሆንን ሁሉንም ማስተማር አለብን። እነሱ በጣም ስለሚያከብሩ የኔን ባህል የኔን ሂስትሪ ሁሌ እናከብራለን። መስቀል ሲሆን፣ አዲስ አመት ሲሆን፣ ሁሌ እንደዚህ እናከብራለን አንዳንድ ነገሮችን

ሙሉ እንዳንተ እንግዲህ መታ አሁን ትልቅ ደረጃ ደርሰሃል። ይህ እንደዚህም ያለ ስራ እየሰራ ነው ያለህ። ምን ትመክራለህ ለሌሎቹ ወጣቶች? ለምሳሌ እናንተ በልጅነታቸው የመጡ ልጆች የሚፈልጉትን ነገር እንዲሰሩ እንደዚህ እንዳንተ በሚወዱት ነገር ላይ እንዲሰማሩ ምን ምክር ትለግሳለህ?

ምንድነው የምትላቸው? ምን ትመክራቸዋለህ? እሱማ በጣም ግዴታ ልክ እንደ ነካበት የምትወደውን ነገር እሱ በጣም ግዴታ ነው። መጀመሪያ እኔ አካዳሚውን ከመክፈቴ በፊት ኢንተርፕራይዝ ረንት ካር ስር ነበር። ማለት ረንት ካር በቃ መኪና እየነዳው ቀኑ ሙሉ ሳት አልነበረኝ ለራሴ፣ እኔን ሀሳብ እኔ ራሴን አይምሮዬ በቃ ሀሳቡ ሁሉ መኪና ነው፣ ቢዝነስ ሆነብኝ። የምትወደውን ነገር ከውስጥ

የማይደብር ማለት የምትወደው ነገር የእውነትን የእውነትን ካገኘ እሱም ቢሆን ሪሊስቲክ መሆን አለበት። ጉድ ፕላን ካለች አኮምፕሊሽመንትም በጣም ቀላል ነው። ቀላል ሳይሆን ራሱ ትሪቡሌሽን አለው። አንዳንድ ጊዜ ሁሉም ይከብዳል ወይስ ዲፊክልት ታይምስ በት የፈለግከው ነገር አንተ ከወደድኮ አይደክምም ማለት ነው። ከወደድከው እንደሄደ የሚደክም እኔ እንደዛ ነው የኔ ፕሮሰስ ባይናያው ማየው

አድቫይስ የምሰጣቸው የሚመጡ የሚፈልጉ ከሆኑ እሱም መሆን ማለት ዶክተር መሆን ከፈለግ ፓይለት፣ ኳስ መጫወት ወይስ እንዛ ከሆነ ኦብሰስ መሆን አለበት። ሪ ኮሚትመንት ለመስራት መስራት ቀን በቀን ውጤታው አይታይም በቅርብ ሰዓት ሁሉም ውጤታ የሚፈልጉት ኢንሰት ማለት ነው። እሱማ እሳት ይፈጃል ሁሉንም ነገር እኔ ኳስ የተጫወትኩት

ከአዲስ አበባ እስከዚህ አሁን ከአስራ አምስት ዓመት ምናምን የበለጠ ነው። አሁን እኔ የምሰራትበት ይሄ ቢዝነሱ ለአምስት ዓመት ብቻ ነው። እኔ የተዘጋጀው ለአስራ ሰባት ዓመት እና አሁን የምሰራበት አምስት ዓመት ብቻ ግዴታ ነው መዘጋጀት። ከተዘጋጀ በኋላ ውስጥ ልብ ካወቀ ምን አለበት? ምን ምርጫ የለውም። ዝም ብለህ ግፋትና ስራ ለውጥ ይታያል። በጣም አመሰግናለሁ። እሺ። በጣም አመሰግናለሁ። እሺ።

ሌዲ ቪከርሰን ከኛ ጋር ለነበረው ቆይታ እጅግ አድርገን እናመሰግናለን። እንግዲህ ዝግጅታችንን ወደ ማጠቃለሉ እየተቃረብን ነው። ከመሰናበታችን በፊት ግን ሰሞኑን ተከታታይ በዓላት ላከበሩትና እያከበሩ ላሉት የክርስትናና የእስልምና እምነት ተከታዮች አሁንም በዓሉ የደስታ የፍቅር፣ የሰላም እንዲሆንላቸው እየተመኘን ሙዚቃ እንጋብዛቸው አሁ እንግዲህ ቅድም እንዳልከው

በባሉ ስን በላቸው የከረምናቸው ነዶሮ ነስጋ በደንብ እንዲፈጩ የሚያስጨፍረውን የጉራግኛ ሙዚቃን ያዘጋጀ ነው። መነሳት ትችላል ደሬ፣ እኔም አግዛሃለሁ። ማፊ ልዑል ሌዊዮ እያለ ይጫወታል።

አድማጮች፣ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሲተላለፍ የቆየው የእሁድ ምሽት መሰናዳዎችን በዚሁ ይጠናቀቃል። በሁሉም ስፍራ ካሉ መላ ባልደረቦቻችን ጋር ስናስተናግዳችሁ ያመሸነው እኔ ደረጀ ደስታና እኔ ስመኝሽ የቆየ ነበርኩ። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ ደህና አደሩ።